voice of America. HR 128 ተብሎ የሚታወቀውን የዩናይትድ ስቴትስ የተወካዮች ምክር ቤት በኢትዮጵያ ላይ ቀደም ሲል ባሳለፈው የሰብአዊ መብቶችና የተጠያቂነት ሕግ ላይ ከተቀመጡት አንቀጾች አኳያ በሀገሪቱ አለ ያሉትን መሻሻል ለባልደረቦቻቸው እንደሚያስረዱ ኢትዮጵያ የሚገኙት የዩናይትድ ስቴትስ የህዝብ ተወካዮች አስታውቀዋል። ሪፐብሊካኑ ክሪስ ስሚት እና ዴሞክራቷ ኬሮን ባስ ትናንት አዲስ አበባ ውስጥ በሰጧቸው መግለጫዎች የኤች አር 128 ቀጣይ ሂደት የሚታወቀው ወደ ዋሽንግተን ዲሲ ከተመለሱ በኋላ በሚደረጉ ውይይቶች ነው ብለዋል። እስክንድር ፍሬው ተጨማሪ አለው። የኢትዮጵያ የሰብአዊ መብትና የተጠያቂነት ሕግ ኤችአር 128 እንዲጸድቅ ከፍተኛ አስተዋጽኦና ግፊት ያደረጉት የዩናይትድ ስቴትስ ኮንግረስ አባላት ናቸው በኢትዮጵያ ጉብኝት እያደረጉ የሚገኙት። ሕጉ በኢትዮጵያ ያለውን የሰብአዊ መብት ሁኔታ በእጅጉ ይተቻል፣ የተለያዩ እርምጃዎች እንዲወሰዱም ይጠይቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ግን ሁኔታዎች በፍጥነት እየተቀየሩ ነው። የኮንግረሱ አባላት ትናንት አዲስ አበባ ውስጥ በሰጧቸው መግለጫዎችም ይህንን ማስተዋላቸውን ገልጸዋል። ዲሞክራቷ የኮንግረስ አባል ከረን ባዝ የተናገሩትም ለውጦቹ አበረታች መሆናቸውን ነው። አዲሱ መንግስት ስልጣን ላይ የቆየው ከመቶ ሀያ ቀናት ብዙም ላልበለጠ ጊዜ መሆኑን ተረድቻለሁ። ነገር ግን የተወሰዱት የለውጥ እርምጃዎች እጅግ አበረታች ናቸው። ኮንግረሱ በመስከረም ወር ሲሰበሰብ ይህን ጥሩ ዜና ለማድረስ እጠብቃለሁ። እኔና ሊቀመንበር ክሪስመስ ልናደርጋቸው ካሰብናቸው ነገሮች አንዱ ምንድን ነው፣ ዩናይትድ ስቴትስ እየታየ ያለውን መሻሻል ለማበረታታት በምን መንገድ እንደምትረዳ መለየትና ኢትዮጵያ በዚህ አቅጣጫ ወደፊት እንድትጓዝ ለመርዳት መወሰን ነው። በእኔ ከተማ ሎስ አንጀለስ በርካታ ኢትዮጵያውያን አሉ። ትንሿ ኢትዮጵያ ተብሎ የሚጠራ አንድ የከተማው ክፍልም አለ እና እየታየ ያለውን መሻሻል ለመናገርና የተወሰኑትም ካቀዱት ጊዜ ቀድመው ወደ አገራቸው እንዲመለሱ ለማበረታታት እሞክራለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሐላ በፈጸሙበት ቀን የተናገሩትን ጨምሮ ቃል የገቡትን ወደ ተግባር እየለወጡ እንደሆነ የገለጹት ደግሞ ሪፐብሊካኑ የኮንግረስ አባል ክሪስ ስሚዝ ናቸው። ቃለ መሐላ በፈጸሙበት ቀን ያደረጉትን ንግግራቸውን በጥንቃቄ አንብቤ ያለሁ አንድ ሰው ሊያደርግ የሚችለውን በጣም ትክክለኛውን ነገር ነው ያደረጉት። ተቃዋሚዎች ጠላት አይደሉም፣ ተፎካካሪዎች ናቸው በማለት ስለ እናቶች፣ ስለ ራሳቸውም እናት ከዚያም ለባለቤታቸው ያላቸውን ታላቅ ፍቅር የሚገልጹ ነገሮች ሲናገሩ፣ ስለ ቤተሰባቸውና ስለ ዝች አገር ዕጣ ፈንታ ስለሚገዳቸው አንድ ጠቅላይ ሚኒስትር ግልጽ መልእክት ያስተላልፋል። ታላቅ ንግግር ነበር። ወደ ተግባርም እየተለወጠ ነው። ማሳያው ደግሞ ሁሌም ተግባር ነው። የሚታዩ ተግባራዊ እርምጃዎችም በጣም ተስፋ የሚሰጡ ናቸው። በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰዱ ያሉትን የለውጥ እርምጃዎች ያደነቁት የኮንግረስ አባላት በኤችአር 128 ቀጣይ ሂደት ላይ ግልጽ ያለ ማብራሪያ አልሰጡም። ከሁለት ወራት በፊት በዩናይትድ ስቴትስ ኮንግረስ የጸደቀው ሕግ የለውጥ እርምጃዎችን ያደናቀፍብኛል በሚል ከኢትዮጵያ መንግስት የሚቀርብ አስተያየት መኖሩን የጠቀሰው ጥያቄ በጋዜጣዊ መግለጫው ላይ ከተነሱት አንዱ ነበር። ጥያቄው ሳይጠናቀቅና ፈጠን ብለው አጭር መልስ የሰጡት ክሪስስ ሚዝ እኛ ከመንግስት የሰማነው ይሄንን አይደለም ብለዋል። የሌሎች ሀገራትን ምሳሌዎች በመጥቀስም ኤችአር 128ን የመሳሰሉ ህጎች ለውጥን ከማራመድ አንጻር በራሱ በመንግስት ውስጥ ላሉ እንቅፋቶች መፍትሔ እንደሚሆኑ ጠቁመዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስላደረጉት ውይይት ግን ዝርዝር ማብራሪያ አልሰጡም። ጠቅላይ ሚኒስትሩ ስለ ኤችአር 128 ምን እንደሚያስቡም አልተጠቀሰም። የኮንግረስ አባላት ክሪስ ስሚዝና ከረንባዝ በኢትዮጵያ ቆይታቸው ከኦሮሞና ከአማራ ማህበረሰብ ተወካዮች ጋር ተገናኝተው መወያየታቸውን፣ በእስር ቤት ቆይታቸው የማሰቃየት ተግባር የተፈጸመባቸውን ኢትዮጵያውያን ማነጋገራቸውንም ገልጸዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።